ባርኔጣ። ይህ ባርኔጣ ነው። ይህች። ይቺ ይቺ ላም ናት። ይህኛው ውሻ ይህኛው ውሻ ነው። ይችኛዋ ድመት ይችኛዋ ድመት ናት። እነዚህ ሸሚዝ እነዚህ ሸሚዞች ናቸው። እኚህ እኚህ አባቴ ናቸው። እነኝህ እነኚህ ወንድሞቼ ናቸው። ኮት ያ ኮት ነው። ያቺ አህያ ያቺ አህያ ናት። ያኛው ፈረስ ያኛው ፈረስ ነው። ያችኛዋ በቅሎ ያችኛዋ በቅሎ ናት። እነዚያ ክራባት ከረባት እነዚያ ክራባቶች ናቸው። እኒያ እኒያ ክስቴ ናቸው። እነኛ እነኛ ጎቶቼ ናቸው። ትራንስፎርሜሽን ድሪልስ በሚመጣበት ጊዜ እሄዳለሁ። ቢመጣ ሄዳለሁ። በመጣበት ጊዜ ሄድሁ። ቢመጣ ሄድ ነበር። ቢመጣ ኖሮ ሄድ ነበር። ጊዜ ባለኝ ቁጥር መጽሐፍ አነባለሁ። ጊዜ ቢኖረኝ መጽሐፍ አነባለሁ። ጊዜ በነበረኝ ቁጥር መጽሐፍ አነብ ነበር። ጊዜ ቢኖረኝ መጽሐፍ አነብ ነበር። ጊዜ ቢኖረኝ ኖሮ መጽሐፍ አነብ ነበር። ገንዘብ ባለኝ ጊዜ መጽሐፍ እገዛለሁ። ገንዘብ ቢኖረኝ መጽሐፍ እገዛለሁ። ገንዘብ በነበረኝ ጊዜ መጽሐፍ ገዛሁ። ገንዘብ ቢኖረኝ መጽሐፍ እገዛ ነበር። ገንዘብ ቢኖረኝ ኑሮ መጽሐፍ እገዛ ነበር። አባቷን በምትጠራ ቁጥር ገንዘብ ታገኛለች። አባቷን ብትጠራ ገንዘብ ታገኛለች። አባቷን በጠራት ቁጥር ገንዘብ አገኘች። አባቷን ብትጠራ ገንዘብ ታገኝ ነበር። አባቷን ብትጠራ ኖሮ ገንዘብ ታገኝ ነበር። ብር በምታገኝበት ጊዜ ወደ ሱቅ ትሄዳለች። ብር ብታገኝ ወደ ሱቅ ትሄዳለች። ብር ባገኘችበት ጊዜ ወደ ሱቅ ሄደች። ብር ብታገኝ ወደ ሱቅ ትሄድ ነበር። ብር ብታገኝ ኖሮ ወደ ሱቅ ትሄድ ነበር። መጽሐፍ በምንገዛበት ጊዜ ወደ ትምህርት ቤት እንሄዳለን። መጽሐፍ ብንገዛ ወደ ትምህርት ቤት እንሄዳለን። መጽሐፍ በገዛንበት ጊዜ ወደ ትምህርት ቤት ሄድን። መጽሐፍ ብንገዛ ወደ ትምህርት ቤት እንሄድ ነበር። መጽሐፍ ብንገዛ ኖሮ ወደ ትምህርት ቤት እንሄድ ነበር። ወደ ኢትዮጵያ በምሄድበት ጊዜ ወንድሜን አያለሁ። ወደ ኢትዮጵያ ብሄድ ወንድሜን አያለሁ። ወደ ኢትዮጵያ በሄድኩበት ጊዜ ወንድሜን አየሁት። ወደ ኢትዮጵያ ብሄድ ወንድሜን አይ ነበር። ወደ ኢትዮጵያ ብሄድ ኖሮ ወንድሜን አይ ነበር። ወደ ከተማ በምትሄድ ቁጥር የምት የምትገዛውን አታውቅም። ወደ ከተማ ብትሄድ የምትገዛውን አታውቅም። ወደ ከተማ በሄድክ ቁጥር የምትገዛውን አላወቅም። ወደ ከተማ ብትሄድ የምትገዛውን አታውቅም ነበር። ወደ ከተማ ብትሄድ ኖሮ የምትገዛውን አታውቅም ነበር።